እንኳን ደህና ቆያችሁኝ። ከሰው የፊታችን ቅዳሜ ሴፕቴምበር አስራ ስድስት ኢትዮጵያውያን ማህበረሰብ ማህበር በቪክቶሪያ በሚያዘጋጀው የአዲስ ዘመን መቀበያ በዓል ላይ ተገኝተ በዋነኛ ድምፃዊነት ምሽቱን የምታደምቀው አንተ ነህ። በዘንድሮው የአዲስ ዘመን የአንተ ዝግጅት ምን ይመስላል? የሜልበርን ታዳሚዎች ወይም የአውስትራሊያ ታዳሚዎች እንዴት አድርገ ለማዝናናት ነው አስበ የመጣኸው? እኔ በመጀመሪያ እንግዲህ በሙሉ አውስትራሊያ ሜልበርን ለሚኖሩ ኢትዮጵያን ወንድሙ፣ እናቶቼ እንኳን እንድና ቆያችሁ እንቁጣጣሽ፣ እንቁጣጣሽ እንኳን አደረሳችሁ እላለሁ። እንግዲህ በደንብ ተዘጋጅተናል። ሙዚቀኞችም አሉ ሰለሞን፣ እነ ዳንኤል ናቲም አለ ሰለም አለች። እንግዲህ እኔም አለው በደንብ ልናዝናናችሁ ዝግጁ ነን። ከእግዚአብሔር ጋር እንግዲህ ይሄው ነው። እንግዲህ ወንድ ማለት አውስትሬሊያ ስትመጣ የመጀመሪያ አይደለም፣ በድጋሚ ተመላልሰሃል። እዚህ አውስትሬሊያ ውስጥ ቀደም ሲሉም አድናቂዎች በርካቶች አሉ። ከምትጫወታቸው ባህላዊ ሙዚቃዎች ውስጥ በዋነኛነት የምጠቅሳቸው ይኖራል። አድማጮች ብዙ ናቸው። እኔ የምጠቅሳቸው እነሩሩ አሉ፣ እነ እንቆቅልሽ አረሱት፣ ማማጉንድ ብዙ ናቸው። እንግዲህ አብረ የምንገፍ ናቸው። ዘንድሮ የአውስትራሊያ ቆይታ ህስ የሚተወሰነው በዚሁ በሜልበርን ብቻ ነው ወይስ ወደ ሌሎች ክፍለ ሀገራትም ሄደ ትጫወታለህ? እንደዚሁ እጫወታለሁ፣ ሌሎችም ሀገሮች እጫወታለሁ። እንደ እግዚአብሔር ፈቃድ የት የት እንደሆነ አላወኩም። እንግዲህ ከፕሮሞተሮቹ ጋር ተናግሬ ነው። ግን ከዚህ ሾ በኋላ ሌላ ሀገር መሄድ ይመስለኛል። እዚህ በሜልበርን ላሉ ታዳሚዎችስ መልእክት ምን ይሆናል? መጥተው ያንተን ቻም ሳይሆን በእርግጥም ሰብለም አሉ፣ ናቲማንም እንደዚሁ ይገኛሉ። በዚህ ላይ በርከትና ሰፋ ያለ ዝግጅት ነው በማህበሩ በኩል እየታሰበ ያለው። በእርግጥ ግንባር ቀድሞ አንተነህና በዚህ አጋጣሚ መልእክት ምን ይሆናል? ከሀገር አሜሪካ እዚህ ድረስ ደክመ መጥተህ ታዳሚዎችህ በምን መልክ እንዲደሰቱ እንዲዝናኑ ነው ያንተ መልእክት ታደሞ በዚህ በበዓሉ ላይ? አዎ እኔ እንግዲህ ጥሬ የማስተላለፈው ለኢትዮጵያ ወንድሞች በጠቅላላ ኢትዮጵያን የሆነ ወገን በሙሉ እንዳስቀሩብኝ ሰርግ ማለት ነው ሰርግ ልሽክን ስድር አደራችሁ እንዳስቀሩብኝ ትልለን ምናብረን እንግዲህ ዘፍናለን፣ እንጫወታለን ሁሉን ነገር እናደርጋለን፣ እንታዘዛለን። እንዳስቀሩብኝ ወዳቸዋለሁ፣ አከብራቸዋለሁ በልልኝ። ድምፃዊ ፋሲል ደሞዝ፣ በድጋሚ ወደ አውስትራሊያ እንኳን ደህና መጣህ። በነገ ሁለት ቅዳሜ ሴፕቴምበር አስራ ስድስት በኢትዮጵያውያን ማህበረሰብ ማህበር በሜልበርን ቪክቶሪያ በሚካሄደው ዝግጅት ላይ ለታዳሚዎችህ መልካም ዝግጅትህን እንድታጋራቸው ከምኞታችን ነው። ስለ ቃለ ምልልሱ እናመሰግናለን። እሺ <Sessizlik> ካሳ